ትኩረት በአፍሪካ የካሜሩን ፕሬዝዳንት ፖል ቢያ የዛሬው ትኩረት በአፍሪካ በእሳቸውና በአገራቸው ላይ ይሆናል። በተፈጥሯቸው እሳቸው ብዙ መናገር አይወዱም ይባላል። ከተናገሩም የሰማንያ ስድስት ዓመቱ አዛውንት ረጋሉና እሳቸውን የሚያውቁ ሰዎች ደጋግሞ እንደሚሉት ቀስ ብሎ ነው ይባላል። የካሜሩን ሕዝብ ሆይ የሚለውን ዓመታዊ ንግግራቸውን ለሕዝባቸው እሳቸው አሰሙ ከተባለ ደግሞ በዓመት ምን እንደሆነ አይታወቅም አንድ ላይ ቢቆጠር ሦስት ጊዜ ብቻ ነው። ከዚያም ምንም ቢበጣ ፈጽሞ ምንም ቢሆን አያልፉም። በየካቲት ወር በዓመት አንዴ ለወጣቱ ትውልድ የመጀመሪያውን ንግግራቸውን ፕሬዚዳንቱ ብቅ ብለው ያሰማሉ። ትንሽ ቆየት ብለው በብሔራዊ የነጻነት ቀን እንደዚሁ ለሕዝባቸው ሁለተኛውን ንግግራቸውን እሳቸው እንደ ተለመደው አየሩ ላይ ሁሉም ሰው እንዲያዳምጠው ይለቃሉ። በታኅሳስ ወር መጨረሻ ላይ ደግሞ በፈረንጆቹ የዘመን መለወጫ ቀን ማለት ነው። እንኳን አደረሳችሁ ለማለት ቴሌቪዥን ላይ ብቅ ብለው የሥራ ዘመናቸውን በጫጭር መልእክቶች፣ ፕሬዚዳንቱ አጠር ባለ ንግግራቸው የሥራ ዘመናቸውን አገባደው አዲሱንም ይጀምራሉ። አሁን ደግሞ በቅርቡ ጋዜጠኞችና ዲፕሎማቶች፣ ታዛቢዎችና ተመልካቾች እዚያ በካሜሩን እጅግ የሚገርምና እጅግ የሚያስደንቅ ያልተጠበቀ ነገር ከቤተ መንግሥቱ አካባቢ እነሱ ሰሞኑን አዳምጠዋል። ዝምታቸውን ሰብረው እነሱ እንደሚሉት ፕሬዝዳንቱ ያለፈው ማክሰኞ ለአራተኛ ጊዜ በቴሌቪዥን ላይ ብቅ ብለው አንድ ያልታሰበ ንግግር ለሕዝባቸው እሳቸው እንዲያውቁት አድርገዋል። መነሻ ምክንያቱ ወኪላችን ኤሊዛቤት አሰን እንዳለችው በእንግሊዝ ተናጋሪዎቹና በፈረንሳይኛ ተናጋሪዎቹ በሁለቱ እዚያ ወገን ለይተው አሁን በጥይት በሚፈላለጉት ቡድኖች መካከል የተነሳውንና የቆየውን ውዝግብ መልክ ለማስያዝ እሷ እንዳለችው በዚያ ላይ የተመሠረተም ንግግር ነው። ላለፉት ሦስት ዓመታት በተከታታይ እዚያ ካሜሩን ውስጥ ጋዜጠኞች ተዘዋውሮ እንደዘገቡት የእንግሊዝኛ ተናጋሪ ጎሳ መሪዎች ካልተገነጠልን እያሉ ከሰራዊቱና ከጸጥታ ፖሊሱ ጋር በየጊዜው ሲጋጩና ተኩስ ሲከፍቱ ሽብር ምዛ እየተዘዋወሩ ሲፈጥሩ ባንክ ሲዘርፉና ቤት ሲያቃጥሉ እንደተጻፈው እነሱ እዚያ ብዙ ጊዜ ታይተዋል። የተባበሩት መንግስታት ድርጅት እንደሚለው በዚህ ግጭት ሳቢያ በካሜሩን ቢያንስ የአንድ ሺህ ስምንት መቶ ሰው ሕይወት ከንብረት ጋር አብሮ እዚያ በከንቱ ጠፍተዋል፣ አብሮም ወድመዋል እንግዲህ ይህን አሳሳቢ ሁኔታ መነሻ ምክንያት በማድረግ ለመግታትም ፕሬዝዳንቱ ሲፈሩ ሲቸሩ ይህን ያህል ዓመታት በዝምታ ሳልፈው ያለፈው ማክሰኞ ብቅ ብለው ረዘም ያለ ንግግራቸውን ለሕዝባቸው በቴሌቪዥን እንዲያዳምጡት እሳቸው አድርገዋል። ከሀያ ደቂቃ በኋላ በረዥሙ ንግግራቸው ስለዚያም ስለዚህም ዙሪያ ጥምጥም እየሄዱ አንስተው ከተናገሩ በኋላ ፕሬዝዳንቱ ወደ ንግግራቸው መጨረሻ ላይ ትልቅ ቁም ነገር ያዘለ መልእክታቸውን እና ተጨባጭ መፍትሄዎቻቸውን ፖል ቢያ ለሕዝባቸው ወደ ማሰማቱም ተሸጋግረዋል። በሰላምና በጸጥታ በተረጋጋም ሁኔታ የካሜሩን ሕዝብ አብሮ አንድ ላይ ለመኖር ያለውን ፍላጎትና ምኞት ፕሬዝዳንቱ ለመገንዘብ እንደቻሉም ጠቅሰዋል። ዘግይተውም ወደ መጨረሻው ላይ ይህን ሀቅ እሳቸው ሳይዘሉት እንደማያልፉትም አብረው አንስተዋል። ከመሬታቸውና እሳቸው እንዳሉት ከመንደራቸው ይኖሩበት ከነበረውም አካባቢያቸው ተፈናቅለው እንዲባረሩም እንዲሰደዱ የተደረጉትም ሰዎች ፕሬዝዳንቱ እንዳሉት ወደ መንደራቸው መመለስ እንዳለባቸው ጠቁመዋል። ተማሪዎችም ወደ ቀድሞ ትምህርት ቤታቸው ተመልሰው ያቋረጡትን ትምህርት እዚያው የድሮ መንደራቸውና የኖሩበት አካባቢ አላንዳች ችግር መቀጠል እንዳለባቸውም አያይዘው ተናግረዋል። ቀጥለውም በዚህ የቴሌቪዥን ንግግራቸው ላይ ፕሬዝዳንቱ አንድ አዲስ ሐሳብ ለሕዝባቸው እንዲሰሙትም አቅርበዋል። እሺ ለፈርም ኮንቪክሲዮን አስቴ ጋር ከልሞማ ኤ ቨኑ ደም ሞቢሊዜ ቱት ሌላ ፎርስ ፖዚቲቭ በእኔ እምነት፣ በእኔ አስተያየት፣ ጤናማና ገንቢ የሆኑ ሀሳቦችና አስተያየቶችን የሚያራምዱ የአገሪቱ ኃይሎች ይህም በውጭ ሀገር የሚኖሩትን የካሜሩንን ተወላጆችን በአዲሱ ቋንቋ ዲያስፖራ የሚባሉትን ያካትታል ሁሉም አንድ ላይ ሆነው በጋራ ለእናት አገራቸው እጅ ለእጅ ተያይዘው በአንድነት የሚሰሩበት ጊዜ ፕሬዝዳንቱ እንዳሉት አሁን ብቻ ነው ብለዋል። ይህንኑ ሁኔታ መነሻ ምክንያት በማድረግ ፕሬዝዳንቱ ሚስተር ፖል ቢያ በንግግራቸው ላይ እሳቸው እንዳሉት በወሩ መጨረሻ ላይ አንድ የጋራ የሆነ ሐሳብ ለአገሪቱ በጋራ ለመተለም ብሔራዊ የውይይትና የመግባባት ጉባኤ ካሜሩን ውስጥ ከሁሉም ኃይሎች ጋር ለማካሄድ እሳቸው እንደ ወሰኑም አያይዘው በንግግራቸው መጨረሻ ላይ አንስተዋል። አልፎ ተራምደውም እኚሁ ፕሬዚዳንት የእንግሊዝኛው ተናጋሪ ክፍል ከካሜሩን ተገንጥዬ የራሴን ነጻ መንግሥት መሠረታለሁ የሚለውን ቅዠት ጥያቄ ውስጥ አይገባም ብለው ቁርጥ ያለ መልሳቸውን ፕሬዚዳንቱ በንግግራቸው መጨረሻ ላይ ግልጽ በሆነ ቋንቋ እሳቸው ሁሉም ወገን እንዲያውቁት ተናግረዋል። በኃይልም እንገንጠል የሚሉትን ቡድኖች ከማገድ እንደማይመለሱም አስጠንቅቀው እሳቸው የሚከተሉትን ቃላቶች አብረው ሸኝተዋል። የሀገሪቱ ዜጎች የወደፊት ዕጣ ድል፣ የደቡብ ምዕራቡና የሰሜን ምዕራቡ የሁላችንም ዕጣ ድል የተወሰነውና የተመሠረተው በእናት አገር በካሜሩን በሪፐብሊኳ፣ እሳቸው እንዳሉት በአንድ ለማንም በማታዳላው በማሕፀኗ ውስጥ ነው። ይህች አንድ የሆነችና በምንም አይነት ለሁለት የማትከፈል የማትሰነጠቀው የሁላችንም የጋራ አገር የካሜሩን ሪፐብሊክ ናት ብለው ፕሬዚዳንቱ ግልጽ በሆነ አነጋገር ጋዜጠኞች እንደ ዘገቡት አስምረውበት ይህን በመሰለ አረፍተ ነገር አራተኛውን ንግግራቸውን እሳቸው ዘግተዋል። እንደ ተለመደውና እንደሚታወቀው ከዚያ ከፕሬዝዳንቱ ንግግር በኋላ ሜዳው የተቺዎችና የጠርጣሪዎች የተቃዋሚዎችና ደጋፊዎች ተራሁ ነው። ከማክሰኞ ጀምሮ እስከ ዛሬ ድረስ ውይይቱና ክርክሩ እዚያው ቀጥሏል። የፖለቲካ ተንታኙ ሚስተር ዚሞን ንቶንጋ ለጣቢያችን ለዲደብልዩ እሳቸው እንዳሉት ለመጀመሪያ ጊዜ ከፕሬዚዳንቱ ግልጽ የሆነ ነገር መስማታቸውን ሳይደብቁ እሳቸው አንስተዋል። ለመጀመሪያ ጊዜ ፕሬዚዳንቱ ወዲያና ወዲህ ሳይረግጡ ግልጽ በሆነ ቋንቋ የአገሪቱን አንድነትና የሕዝቡን ፍላጎት መሠረት አድርገው እሳቸው አቋማቸውን ለመጀመሪያ ጊዜ በንግግራቸው ላይ ግልጽ አድርገው የት እንደቆሙ ተናግረው አብዛኛውን የአገሪቱን ሕዝብ አስደስተዋል። አሁን የሚቀር ነገር ቢኖር ያን ያሉትንና ራሳቸው የሚያስቡትን ነገር በሥራ ላይ አውለው ተርጉሞ፣ የፖለቲካ ተንታኙ እንዳሉት እሱን በተግባር ማሳየት ብቻ ነው። የፕሬዚዳንቱ ንግግር ለሌሎቹ የተቃዋሚ ፓርቲ ቡድን መሪዎች አንዳንድ በእነሱ እምነት ነጥቦችን ስላላካተተ ንግግራቸው ቁንጽል ነው ብለው እሱን ተችተዋል። በተለይ የእንግሊዝኛ ተናጋሪዎቹ የሶሻል ዲሞክራቲክ ፓርቲ ተጠሪ ሚስተር ዴኒስ ኒኬምሎ ለጣቢያችን ለዲ ደብልዩ እሳቸው እንዳሉት ሰላምን በአገሪቱ ውስጥ ለማውረድ ንግግራቸው የፕሬዝዳንቱ በአሁኑ ጊዜ ተይዘው በእስር ቤት የሚንገላቱትን የፖለቲካ እስረኞችን ምሕረት ተደርጎላቸው ይፈታሉ የሚለውን መልእክት አላዘለም ብለው ፖለቲከኛው ቅሬታቸውን አንስተው ጠቁመዋል። ሌሎቹም የፖለቲካ እስረኞችን ጉዳይ በካሜሩን ምሕረት ይደረግላቸው የሚለውንም ጥያቄ ከሶሻል ዲሞክራቶቹ ጋር አንድ ላይ ሆነው አብረው አንስተው ጠይቀዋል። 24 ሚሊዮን ህዝብ የያዘችው ካሜሩን ውስጥ ሰማንያ ከመቶ የሚሆኑት የፈረንሳይኛ ቋንቋ ተናጋሪዎች ናቸው ተብሎ እዛ ይገመታል። የተቀሩት ሀያ ከመቶ የሚሆኑት የእንግሊዝኛ ቋንቋ ተናጋሪዎች እንደሆኑም ይነገርላቸዋል። የጀርመን የቅኝ ግዛት የነበረችውን ካሜሩንን ድል አድራጊዎቹ ሁለቱ ኃያላን መንግሥታት የታላቋ ብሪታንያና ፈረንሳይ ኃያላን መንግሥታት ለሁለት ሰንጥቀው ካሜሩንን እነሱ የዛሬ መቶ ዓመት ገደማ ተከፋፍለዋታል። በ1961 ዓመተ ምህረት እንደ አውሮፓን አቆጣጠር ይህቺ አገር ነጻ ስትወጣ አሁን ካልተገነጠልን የሚሉት የእንግሊዝ ተናጋሪ ጎሳዎች ናይጄሪያን ትተው ከካሜሩን ጋር ተቀላቅለው የዛሬቱን የካሜሩንን ሪፐብሊክ በጋራ እነሱ አብሮ መስረተዋል። ችግር የትም ቦታ አለ ይባላል። ችግሮችን ግን በጋራ አንድ ላይ ሆነው ተቀምጠው ካልፈቱት ወይም ችላ ካሉት፣ የፖለቲካ ተመልካቾች እዚህ እንደሚሉት ከዚያ ችግር የሚወለደው ጣጣ መንጣጣ ለሁሉም ሰው ለአገሪቱም ጭምር የሚተርፍ ትልቅ ጦስ ነው ይባላል። የመገንጠል ጥያቄን ቻይና ሆነች ህንድ፣ አሜሪካ ሆነች ሩሲያ፣ ጃፓን ሆነች ናይጄሪያ፣ ማንም መንግሥት ይህን የአገር አንድነትን የሚያፋልስ ጥያቄ ሐሳብ በአንደኛው ክፍለ ዘመን እነሱ እንደማይቀበሉት ደጋግመው ተናግረዋል። የካሜሩኑ ፕሬዚዳንት መገንጠል ቅዠት ነው ሲሉ እሳቸው እውነት ያላቸው ይመስላል። ይልማ የሚካኤል ለዲ ደብልዩ ከበርሊን ከተማ